Tak so, entafana marat the tan. Yeh, ya Amerika Dums Radio Tabiano. በዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ሰኔ 16 2012 ዓ ም ዝግጅታችን ጀመረ። በተሻሻለው የአስቸኳይ ጊዜ አዋጅ መመሪያ ከውጭ ሀገሮች የሚገቡ ሰዎች ከለይቶ ማቆያ የሚወጡበት ጊዜ ወደ ሰባት ቀን ዝቅ ተደርጓል። ቶሎ ውጤትን ማወቅ የሚያስችል ጀምረናል። ናሙና ተወስዶ 14 ቀን የነበረው ወደ ሰባት ቀን እንዲቀንስ ተደርጎ በተቀመጠው ጊዜ በፕሮቶኮሉ መሰረት ያንን የመቀነስ ሪሶርሳችንንም ማባከን የለብንም እና ውስን ሪሶርስ ነው ያለው እንደ ሀገራችን። በተለይም ደግሞ ህብረተሰቡ ስርጭቱ ስለገባ ኢፌክቲቭሊ ያንን በዛ ቦታ ላይ መጠቀም ያስፈልጋል። ይሄ ያዋጣል ከሚል ጥናትም ተደርጎ የተወሰደ እርምጃ ነው ይሄ፣ እንጂ ከማላላት አይደለም። ዶክተር ተገኔ ረጋሳ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ናቸው ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሰሎሞን አባት ነኝ ዋሽንግተን ዲሲ ይገኛለሁ ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንዳለ ማዳመጥ ትችላላችሁ ንጉሡ ታምሬ በቅንብሩ አብሮኛለ ቪርጂኒያ ከሚገኘው መኖሪያው ነው እያቀናበረ ያለው አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ ጤና ይስጥልኝ አድማጮች፣ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በታላቁ የህዳሴ ግድብ ጉዳይ ውዝግብ ላይ ያሉት ግብፅና ኢትዮጵያ ካጣብቅኙ ለመውጣት በጋራ መግባባትና ሁሉንም ወገኖች በሚጠቅም መንገድ እንዲሰሩ እናሳስባለን ሲል የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት ይህን ያሳሰበው የጦርነት ስጋት ወሬ ሲሰማበት በሰነበተው ውዝግብ የግብፁ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት የላኩትን ደብዳቤ ተንተርሶ ለቀረበላቸው ጥያቄ የዋና ጸሐፊው ቃል አቀባይ በሰጡት ምላሽ ነው። ዝርዝሩን አሉላ ከበደ ይዟል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪክ በትላንቱ ዕለታዊ ጋዜጣዊ መግለጫቸው ወቅት ነው ውዝግቡ ይበልጥ ወደ ተካረረ አቅጣጫ እንዳይሄድ ስጋት ማሳደሩን ጠቅሶ ለቀረበላቸው ጥያቄ መልስ የሰጡት። ከተለያዩ ወገኖች የሚሰጡትን መግለጫዎች ጨምሮ ጉዳዩን በቅርብ እየተከታተሉ መሆናቸውን የተናገሩት የድርጅቱ ቃል አቀባይ ልዩነታቸውን በሰላማዊ መንገድ ይፈቱ ዘንድ ሶስቱ ሀገሮች በጥብቅ መወያየት አለባቸው ሲሉ ነው የድርጅታቸውን አቋም የገለጹት። እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም በሶስቱ ሀገሮች መካከል የተደረሰውን የጋራ መግባባትን እንዲሁም የጋራ ጥቅምና ትምምንን መሰረት ያደረገ ሁሉን አሸናፊ የሚያደርጉትን የዓለም አቀፍ ሕግጋት መርሆችን በመከተል ከአንዳችሁነኛ ስምምነት ይደርሱ ዘንድ ማበረታታት እንሻለን ብለዋል። በዚያው በትላንቱ የመንግስታቱ ድርጅት ስነ ስርዓት ላይ የተናገሩት የዓለም አቀፉ የግጭቶች አስወጋጅ ድርጅት ክራይሲስ ግሩፕ የኢትዮጵያ ጉዳዮች አጥኚ ዊሊያም ዴቪድሰን በበኩላቸው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በህዳሴ ግድብ ዙሪያ የሚያደርገው ውይይት ውዝግብ ውስጥ የገቡትን ወገኖች አቋማቸውን ይበልጥ አካረው እንዲይዙ ያደርጋቸዋል ሲሉ ስጋታቸውን ገልጠዋል። ኢትዮጵያ ዓለም አቀፍ ጫና ስላለባት ብቻ ግድቡን ለመሙላት የያዘችውን እቅድ የመቀየር እድሏ ያነሰ ነው ያሉት ተንታኙ፣ ይልቁንም የጸጥታው ምክር ቤት አባላት ሶስቱን አገሮች ወደ ድርድሩ ጠረጴዛ ተመልሰው ቀሪውን ልዩነቶቻቸውን በመነጋገር ይፈቱ ዘንድ ማሳሰብ አለባቸው ሲሉ መክረዋል። ዛሬ በኢትዮጵያ ባለፉት 24 ሰዓታት ውስጥ በተካሄዱ 3775 የላቦራቶሪ ምርመራዎች 185 ለኮሮና ቫይረስ የተጋለጡ ሰዎች መገኘታቸውን የጤና ሚኒስቴር አስታውቋል። በአጠቃላይ በሀገሪቱ ያሉት የቫይረሱ ተጠቂዎች ቁጥር ዛሬ 4848 መድረሱንም አክሎ አስታውቋል። 47ቱ ወንዶች፣ 138ቱ ሴቶች መሆናቸውን አውስቷል። 160 ከአዲስ አበባ፣ 7 ከደቡብ፣ 7 ከኦሮሚያ፣ 4 ከአፋር፣ ሁለት ከሶማሌ፣ 2 ከአማራ፣ አንድ ከትግራይ፣ አንድ ከጋምቤላና አንድ ከሐረሪ መሆናቸውን የሚኒስቴሩ እለታዊ መረጃ ዘርዝሯል። በተለያዩ የሀገሪቱ ክፍሎች በለይቶ ማቆያዎች የሚገኙ 115 ሰዎች ማገገማቸውንና አጠቃላይ ያገገሙት ሰዎች ቁጥር 1412 መድረሱንም ጨምሮ አመልክቷል። በኢትዮጵያ እስካሁን ለ223341 ሰዎች የኮቪድ-19 ምርመራ ተከናውኗል። ዛሬ በዩናይትድ ስቴትስ ዋና ዋና የመንግስት የህዝብ ጤና ጥበቃ ባለስልጣናት በተወካዮች ምክር ቤት ፊት ቀርበው የዋይት ሃውስን የኮቪድ-19 ወረርሽኝ ምላሽ በተመለከተ የምስክርነት ቃላቸውን እየሰጡ ናቸው። በሀገሪቱ በአንዳንድ አካባቢዎች በቫይረሱ የሚያዘው ሰው ብዛት እያሻቀበ ሲሆን ታመው ሆስፒታል የሚገቡትም ቁጥር ጨምሯል። ዛሬ በተወካዮች ምክር ቤት የኤነርጂና የንግድ ኮሚቴ ፊት ቀርበው የፕሬዝደንት ትረምፕ አስተዳደር ለወረርሽኙ ቀውስ እየሰጠ ስላለው ምላሽ ማብራሪያ እየሰጡ ካሉት መካከል የብሔራዊ የአለርጂና ተላላፊ በሽታዎች ተቋም ዲሬክተሩ ዶክተር አንቶኒ ፋውቺ፣ የብሔራዊ የበሽታዎች ቁጥጥርና መከላከል ዲሬክተር ዶክተር ሮበርት ሬድፊልድ የምግብና የመድኃኒት አስተዳደር ዋና ኃላፊው ዶክተር ስቴፈን ሃን እና የዩናይትድ ስቴትስ የሕዝብ ጤና አገልግሎት ኃላፊው አድሚራል ብሬት ግሮይር ይገኙባቸዋል። ዩናይትድ ስቴትስ ከመጀመሪያው የኮቪድ ወረርሽኝ ሳትወጣ ሁለተኛ ዙር እንደገና የሚመጣው ላይ ማትኮር የሚገባ አይደለም ብለው ከሚመክሩት የጤና አዋቂዎች መካከል አንዱ ዶክተር አንተኒ ፋውቺ ናቸው። ከሀገሪቱ ክፍለ ግዛቶች ግማሽ በሚሆኑት የቫይረሱ መዛመት እየተባባሰ ቢሆንም ብዙዎቹ ክፍለ ግዛቶች ለመከላከል ተብሎ ስራ ላይ የዋሉትን ገደቦች እያነሱ ናቸው። ፕሬዝደንት ዶናልድ ትራምፕ በቫይረሱ ተጠቂዎች ብዛት ዓለምን እየመራች ያለችው ዩናይትድ ስቴትስ የተጠቂው ቁጥር የበዛባት ከማናቸውም የበለጠ ምርመራ እያካሄደንና ምርመራውን እያስፋፋን ስለሆነ ነው ሲሉ ዛሬ በትዊተር ጽፈዋል። የቴክሳሱ አገረገዢ ግሬግ አበት ቫይረሱ ለመቀበል በማንችለው መጠን እየተዛመተ ነው ቢሉ ገደቦቹን መልሶ ማጽናት ግን እንደ መጨረሻ አማራጭ የምንይዘው ይሆናል ነው ያሉት። የፊት መሸፈኛ መጠቀም የግድ የሚያደርግ ትዕዛዝ ለማውጣትም ፈቃደኛ አልሆኑም። በአሁኑ ሰዓት ዩናይትድ ስቴትስ ውስጥ በቫይረሱ የተጠቃው ሰው ብዛት ሁለት ነጥብ ሶስት ሚሊዮን ደርሷል። የሞቱት ሰዎች ቁጥር ደግሞ ከአንድ መቶ ሀያ ሺ አልፏል። በሌላ በኩል የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ትናንት መቀመጫው ዱባይ ላይ ለሆነው የዓለም መንግስታት ጉባኤ ባሰሙት ንግግር አደጋዊ ያለው ከቫይረሱ ይልቅ የሕብረት መጥፋቱ ላይ ነው ብለዋል። ወረርሽኙን የፖለቲካ ጉዳይ የማድረጉ አካሄድ ወረርሽኙን እያባባሰ ነው ሲሉም ተናግረዋል። ማን ላይ ያነጣጠረ ወቀሳ እንደሆነ ግን በግልጽ አላስቀመጡም። ይሁን እንጂ የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትረምፕ ድርጅቱን በወረርሽኙ ምላሽ ዝግ ብሏል፣ ለቻይናም ያለ መጠን ያዳላል ብለው ሲወነጅሉ መቆየታቸው የሚታወቅ ነው። በዓለም ዙሪያ በኮሮና ቫይረስ የተጠቃው ሰው ብዛት በትናንትናው ዕለት ከዘጠኝ ሚሊዮን አልፏል። ዶክተር ቴድሮስ የመጀመሪያው የተያዦች ቁጥር አንድ ሚሊዮን የተመዘገበው በሶስት ወር ጊዜ ውስጥ ነበር፣ አሁን የኋለኛው አንድ ሚሊዮን ግን በስምንት ቀን ጊዜ ውስጥ ነው ሲሉ አነጻጽረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በማላዊ ዛሬ በሚሊዮኖች የተቆጠሩ ዜጎች ፕሬዝደንታዊ ምርጫ አካሂደዋል። የዛሬው ምርጫ የተካሄደው ባለፈው ዓመት የተደረገውና ፕሬዝደንት ፒተር ሙታሪካ አሸነፉ የተባለበት ምርጫ የሀገሪቱ ህገ መንግስታዊ ፍርድ ቤት በስፋት የማጭበርበር ተግባር ተፈጽሞበታል ብሎ ከሰረዘው በኋላ ነው። በዛሬው የምርጫ ሂደት የተወሰኑ እክሎች የታዩ ቢሆንም የምርጫ አስፈጻሚ ኮሚሽን ይሄኛው ነጻና ፍትሃዊ ሆኖ ይጠናቀቃል ብለን እንጠብቃለን ብሏል። የዛሬው ምርጫ የተካሄደው በሀገሪቱ የኮቪድ-19 ተጠቂዎች ቁጥር እየጨመረ ባለበት በአሁኑ ወቅት ሲሆን እስካሁን 803 የቫይረሱ ተጋላጮች ተመዝግበዋል። አስራ አንድ ሰዎች ደግሞ ሕይወታቸውን አጥተዋል። አንዱ የምርጫ ኮሚሽን ባለስልጣን እንደተናገሩት በድምፅ አሰጣት ሂደቱ በጠቅላላ አስፈላጊው የመከላከል እርምጃ ተግባራዊ ሆኗል። ትናንት ዋሽንግተን ዲሲ ውስጥ ዋይት ሀውስ አቅራቢያ በሚገኝ ፓርክ ያለውን የፕሬዚዳንት አንድሩ ጃክሰን መታሰቢያ ሐውልት ሊጥሉ የሞከሩ ተቃዋሚዎችን ፖሊሶች ኃይል ተጠቅመው ማባረራቸው ተዘግበዋል። ትናንት ምሽት ላይ ተቃዋሚዎች ላፋየት አደባባይ የሚገኘውን ሐውልት በገመድ አስረው ለመጣል ሲሞክሩ በርከት ያሉ የዩናይትድ ስቴትስ ፌዴራል ፓርክ ፖሊስ አባላት ደርሰው በዱላና በሚለበልብ ጋዝ አባረዋቸዋል። ፕሬዝደንት ዶናልድ ትራምፕ በትዊተር ድርጊቱን አውግዘው ዋ በአርበኞች መታሰቢያ ጥበቃ እንክብካቤ ሕግ አስር አመት እስራት ያስቀጣል ሲሉ አስጠንቅቀዋል። የሰባተኛው የዩናይትድ ስቴትስ ፕሬዝደንት ጃክሰን ሐውልት ከፕሬዝደንትነታቸው አስቀድሞ የነበራቸውን የውትድርና ሙያ የሚዘክር ነው። ይሁን እንጂ ፕሬዝደንቱ በደቡባዊው የዩናይትድ ስቴትስ ግዛት በአያሌ ሺዎች የተቆጠሩ ነባር አሜሪካውያንን ከመሬታቸው በግድ አስነቅሎ ለስደት የዳረጋቸውን የ1830ውን ሕግ በመፈረማቸው ይነቀፋሉ። ጃክሰን በቴኔሲ ሁዳዳቸው ላይ አዘውትረው ክፋት በተመላበት ሁኔታ የያዟቸው ብዙ ባሮች እንደነበራቸውም ተመልክተዋል። በዚህ እንዳለ ፕሬዚደንት ዶናልድ ትራምፕ ዛሬ ወደ ደቡብ ምዕራቧ አሪዞና ክፍለ ግዛት ይጓዛሉ። አሪዞና የኮቪድ-19 ወረርሽኝ ከተባባሰባቸው የሀገሪቱ አካባቢዎች አንዷ ነች። ፕሬዚደንቱ ዩማ በግንባታ ላይ ያለውን የድንበር አጥር ይጎበኛሉ። ከዚያም ወደ ፊኒክስ ተጉዘው ከ ሶስት ሺህ ለሚበልጡ ታዳሚዎች የምረጡኝ ንግግር ያደርጋሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ። ቆንጂት ቨርጂኒያ ከሚገኘው መኖሪያዋ ነው ቆንጂት ዜናውን ያሰማችንም ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሰኔ 16 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በኢትዮጵያ በሱዳንና በግብጽ መካከል የሚካሄደው ድርድር ከግድቡ ምህዋር እንዳይወጣ አንድ የአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ስጋት አላቸው። ከአንድ ወንዝ ላይ አባይን የሚያክልክል ወንዝ ላይ አንድ ፕሮጀክት ብቻ ነው ያለ። አሁን የምናወራው የታላቁ የኢትዮጵያ ህዳሴ ግድብ ማለት ነው። ስለ እሱ ብቻ ነው መጨረስ ያለብን እንጂ ስለ ሌሎች ከዛ ከወደ ላይ ያሉ ፕሮጀክቶች፣ ወደፊት ኢትዮጵያ የምታስባቸው ወይንም በአጠቃላይ ስለ ናይል ስምምነት በፍጹም መሆን የለበትም እነዚህ ሰዎች በእንዲህ እንዲያ አዙረው ወደ ስምምነት ድሮ ሱዳንን እንዳደረጓት ሺ ዘጠኝ መቶ አምሳ ዘጠኝ ዓመተ ምህረት ላይ እንዳደረጓት ወዲያ ወዲያ አድርገው በጣም ትንሽ የተሰጠው ስምምነት የሚል ነገር እንዳመጡ አሁን እኛንም ወደዛ አይነት ነገር እንዳይጎቱትን ከፍተኛ ጥንቃቄ ማድረግ አለ። ፕሮፌሰር ተስፋዬ ታደሰ ለትንታኔ ይመለሳሉ አሁን። የዛሬ የኢትዮጵያና የዓለም ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኮቪድ-19 ወረርሽኝን ለመከላከል በወጣው የአስቸኳይ ጊዜ አዋጅ መመሪያ ላይ ሰሞኑን የተደረገው ማሻሻያ የሀገሪቱን ነባራዊ ሁኔታ ከግንዛቤ ያስገባ እንጂ አዋጁንና እየተደረገ ያለውን ቁጥጥር ለማላላት የታለመ አለመሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። ሰሞኑን በተሻሻለው የአስቸኳይ ጊዜ አዋጅ መመሪያ ከውጭ ሀገሮች የሚገቡ ሰዎች ከለይቶ ማቆያ የሚወጡበት ጊዜ ወደ ሰባት ቀን ዝቅ ተደርጓል። ለኮሮና ቫይረስ የተጋለጡ ነገር ግን ተኝቶ መታከም የማያስፈልጋቸውና አመቺ ሁኔታ ያላቸው ሰዎች ቤታቸው እንዲቆዩ መመሪያው ይፈቅዳል። ፀሐይ ዳምጠው ዝርዝሩን ይዛለች። በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ የመጣባት ኢትዮጵያ ይህንኑ መነሻ ያደረገ የመመሪያ ማሻሻያ አድርጋለች። ማሻሻያ የተደረገውም መጋቢት አራት ሁለት ሺ አስራ ሁለት ዓመተ ምሕረት የኮሮና ቫይረስ መከሰቱን ተከትሎ በወጣው የአስቸኳይ ጊዜ አዋጅ መመሪያዎች ማስፈጸሚያ ላይ ነው። ዶክተር ተገኔ ረጋሳ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ናቸው። ማሻሻ የተደረገባቸው መመሪያዎች ለአሜሪካ ድምጽ አብራርቷል። ያለንን ውስን ሀብት ኢፌክቲቭሊ የመጠቀም የትኛው ቦታ ላይ የትኛው ላይ ብናደረግ ነው ምርመራዎቻችንን ተጋላጭ የሆኑ ህብረተሰብ ክፍሎችና ምናምን የምንወስድበት ልየታ የሚካሄድባቸው ቦታዎች ህብረተሰቦች ስርጭት ወረድ ስለገባ ያንን ስርጭት መክታት የሚያስችል ስትራቴጂ መነደፍ ስላለበት ያ ተነደፈ። ከዛ ደግሞ መሻሻል ያለባቸው ስልቶቹ ላይ ይሄ ማሻሻያ ደግሞ አንደኛው ቀብር ስነስርዓት እና የሞትን ተመልክቶ በጤና ተቋማት ውስጥ ህይወታቸው ያለፉ ሰዎች ውጪ ላይም ህይወታቸው የሚያልፍ ሰዎች ምን መደረግ አለበት? አንደኛ በውጪ ላይ ህይወታቸው የሚያልፍ ከባቢ ባለው ጤና ተቋማት ሪፖርት ይደረጋል። ከዛ ናሙና ይወሰዳል። ናሙና ከተወሰደ ውሎ ሳያድር የቀብር ስነስርዓት መፈጸም ነው። ይሄ በራሱ ከተሞክሮም ያጋጠመን ችግር ነበር። ህብረሰቡም ቅሬታ አለው። የህብረሰብ ቅሬታ ብቻ ሳይሆን ደግሞ ሬሳ ቤት ውስጥ ካለ ሰው መሰባሰቡ አይቀርም እና ይሄ ደግሞ በራሱ ለበሽታው መስፋፋት ያጋልጣል። ወዲያው መቀበር አለበት። መቀበር አለበት ሲባል ግን ጥንቃቄ በተሞላበት ፕሮቶኮሉ በሚያዙ መሰረት አንዴ ናሙና ከተወሰደ ቤተሰብ በመረጠው ቦታ ላይ ጥንቃቄዎች አይሸራረፉ፣ ጥንቃቄ ተደርጎ ቅብር ስነስርዓት መፈጸም አለበት። ይሄ አንደኛ ታሳቢ የሚያደርገው ወረርሽኙ እንዳይስፋፋ ስለሚረዳ ነው። ሁለተኛው ደግሞ በጤና ተቋምም የሚሞቱ ካሉ እንደ ከዚህ ቀደሙ ውጤት መጠበቅ የለበትም። ናሙና ከተወሰደ ወዲያው በመመሪያው መሰረት ሰዓት ጊዜ ውስጥ የቀብር ስነ ስርዓት መፈጸም አለበት ይላል። በዛው መሰረት ለቤተሰብ ተሰጥቶ፣ ጥንቃቄዎቹ ላይ ግን ድርድር የለም። ከዚህ ቀደም ማንኛውም ሰው ከውጭ አገር ወደ ኢትዮጵያ ሲገባ በአስገዳጅ ሁኔታ ለይቶ ማቆያ ውስጥ ለ14 ቀናት እንዲቆይ ይደረግ የነበረው ወደ ሰባት ቀን ዝቅ መደረጉን በተመለከተም ዶክተር ተገነ ተከታዩም ብሏል። ከዚህ በፊት ናሙና ተወስዶ ውጤት ቶሎ ላይወጣ ይችላል። አንደኛ ከአቅም ከላቦራቶሪ ምርመራ ማዕከላት ውስን ነበሩ፣ ሁለተኛ ደግሞ ውጤቱን ጊዜ ይጠይቃል በራሱ እና የተወሰዱ የናሙና ብዛት ደግሞ በየቦታው ሳይስፋፋ ይቆይ ነበረ ከዚሁ ጋር አሁን ምንድን ነው የመጣው የአንቲቦዲ ቴስት የሚባለው ቶሎ ውጤትን ማወቅ የሚያስችል ጀምረናል ናሙና ተወስዶ 14 ቀን የነበረው ወደ 7 ቀን እንዲቀንስ ተደርጎ በተቀመጠው ጊዜ በፕሮቶኮሉ መሰረት ያንን የመቀነስ ሪሶርሳችንንም ማባከን የለብንም እና ውስን ሪሶርስ ነው ያለው እንደ ሀገራችን በተለይም ደግሞ የህብረተሰቡ ስርጭቱ ስለገባ ኢፌክቲቭሊ ያንን በዛ ቦታ ላይ መጠቀም ያስፈልጋል ይሄ ያዋጣል ከሚል ጥናትም ተደርጎ የተወሰደ እርምጃ ነው ይሄ፣ እንጂ ከማላላት አደለም። እንደ ጤና ሚኒስቴር ገለጻ በቫይረሱ የተያዙም ሆኑ የተጠረጠሩ ግለሰቦች በሽታው ካልጸናባቸው በስተቀር በቤታቸው ሆነው ክትትል ይደረግላቸዋል። ዶክተር ተገኔ ይህንን አዲስ መመሪያም ያብራራሉ። ስንከተል የነበረው ቫይረሱ የተገኘበት ሰው በሙሉ ቫይረሱ ስለተገኘበት ብቻ ለዚ የተዘጋጁ ህክምና ማዕከላት እንዲገቡና አልጋ ይዞ እንዲተኙ ይደረጋል። ይሄ አዋጭ አይሆነም። ምክንያቱም የቁጥሩ እየጨመረ በሄደ ቁጥር እሱን አልጋዎችም ነው ያሉን። እስካሁን የዚህን ማታከሚያ አልጋዎች በሀገር አቀፍ ደረጃ መረጃ ያለን የሚያሳየው 13500 አካባቢ ነው። የለይቶ ማቆያው ሲጨመር ደግሞ 17300 አካባቢ ነው። ለምሳሌ ሰው እዛ የሚሰጡ ህክምና አይነቶች የተጓዳኝ በሽታ ያለባቸው ህክምና አገልግሎት ያገኛሉ። ተጓዳኝ በሽታ ስንል እንደ ቲቪ፣ ኤች አይ ቪ፣ ኒሞኒያ፣ ሌሎች የኩላሌት ሊሆን ይችላል። ሌሎች ተጓዳኝ በሽታ ያለባቸው ህክምናውን በቅርበት ማግኘት አለባቸው። ሌሎች መተንፈሻ አካላት ጋር ተያይዘው የሚያጋጥማቸው ችግር ካለ እሱ ህክምና ይሰጣቸዋል። በመሳሪያም የተደገፈ የመካኒካል ቬንቲሌተር የሚባል የተዘጋጀ ያለ ውስን ቢሆንም ለእነዛ ሰዎች ግን ቅድሚያ የሚ የሚሰጥ ስትራቴጂና ማሻሻያ ነው የተደረገ ቤት ውስጥ ማቆየት ሲባል፣ ግን መመሪያው በግልጽ አስቀምጦታል። ምን አይነት ቤት ውስጥ ለብቻ ለይቶ ራሱን የሚያቆይበት ወይ ደግሞ ራሷን የምታቆይበት ቦታ መኖሩ መረጋገጥ ሲቻል ብቻ ነው። ያ ከሆነ ቤት ውስጥ ማቆየት ከዛ ግን ክትትል እየተደረገ የሆነ እክል ካለ ደግሞ በሽታ ምልክቱ ጤንነት ጋር ተያይዞ የሚያጋጥም ችግር ካለ ወዲያው ወደ ሕክምና ማዕከሉ እንዲገባ ወይ እንድትገባ ይደረጋል። ይሄ አንደኛ ሪሶርስን ኢፌክቲቭሊ ከመጠቀም አንፃር ሁለተኛ ደግሞ አላስፈላጊ ቆይታንም መቀነስ ያስፈልጋል። የኮሚኒኬሽን ዳይሬክተሩ እንዳሉት ይፋ የተደረገው የመመሪያ ማስፈጸሚያ ማሻሻያ የእርምጃ መላላትን አያሳይም ህብረተሰቡ ለራሱ ጥንቃቄ እንዲያደርግ ኃላፊነት የሚሰጥና ጽኑ ህሙማን ቅድሚያ እንዲያገኙ የሚያስችል መሆኑን ነው የገለጹት። በራሳቸው ቤት ራሳቸውን ለይቶ ለማቆየት አመቺ ሁኔታ የሌላቸው ግለሰቦች እንደከዚህ ቀደሙ በተዘጋጁ ለይቶ ማቆያዎች እንዲቆዩ ይደረጋል ሲሉም አስረድቷል። የጤና ሚኒስቴር የኮሚኒኬሽን ዳይሬክተር፣ ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ፀሐይን ለዘገባው። የትንታኔው መጽሔት ይቀጥላል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ደዌ ሀርዋ ወረዳ አካባቢ የኮሮና ቫይረስ ወረርሽኝን ለመከላከል ስምሪት በወጡ የፖሊስ ባልደረቦችና በአካባቢው ነዋሪ ላይ ተኩስ ተከፍቶ ጉዳት መድረሱን ፖሊስ አስታውቋል። በጥቃቱ አራት ሰዎች ላይ ቀላልና ከባድ ጉዳት መድረሱ ተገልጿል። መስፍን አራጌ ከደሴ ዝርዝሩን ይዟል። የዞኑ ፖሊስ መምሪያ ኃላፊ ምክትል ኮማንደር መሐመድ ያሲን ለአሜሪካ ድምፅ እንዳስረዱት ጥቃቱ የተሰነዘረው ትናንት ነው። ሰኔ አስራ አምስት ቀኖች የአስራ ሁለት ዓመ ምት ዋስ በግምት አስራ ሁለት ሰዓት ትኩል እስከ አንድ ሰዓት አካባቢ በደቡብ ሀረዋ ወረዳ ውስጥ ከቦራ ከተማ ወደ ሀረዋ ገበያ ስለነበጠው ነው። እዛ ቦታ ላይ ሄደው ከኮቪድ ጋር ተያዩ ገበያ ስራን ለማረጋጋት የገበያ ርቀትን የማስጠበቅ ይሄ ባጃጅ ትበጥር ምክት ስራዎችን ለመከላከል በሚሄዱ የፖሊስ አካላት ላይ መንገድ ላይ በተተኮሰ ስይት ሶስቱ የፖሊስ አባላት ላይ ንጉስ ስራ አደጋ ደርሶባቸዋል። በተጨማሪም ወደ ገበያ ሲል የነበረ አንድ ስኪም ከባድ መቁሰል አደጋ ደረሰበት። በህክምና ላይ ይገኛሉ። የፖሊስ መኪና ላይ ከባድ ጉዳት ደርሱ። ምንትን ባይል ወደ አስራ ሶስት ጥይት ነው የተተኮሰው። መኪናዋ ግራና የቀኝ መስተዋት ተሰብሯል። ሰልባቶ ተመትቷል። ድርጊቱን ፈጽመዋል የተባሉትን ግለሰቦች በቁጥጥር ስር ለማዋል ጥረት እየተደረገ መሆኑንም ጠቁመዋል። ከትናንትና ጀምሮ የሀገር መከላከያ ሰራዊት፣ የፖሊስ ሰራዊት፣ የጸጥታ አካላት አካላት አካላት ጭምር እስካሁን ድረስ በዛ ያሉበት በሰ የተደረገ ነው። በአካባቢው እነሱ ድርጊቱ ከፈጸሙ በኋላ ተሰውረዋል። ድርጊቱን የፈጸሙት ከዚህ ቀደም በወንጀል ወንጀል ተጠርጥረው ማደኛ የወጣባቸው እንደሆኑ ምክትል ኮማንደሩ በመግለጫቸው ላይ አመልክተዋል። የፍርድ ቤት የመያዣ ትእዛዝ አለ። አንዳንዱ ከ በፊት በሰርስ መግደ ወንጀል አብረ የምትፈተሉ ሰዎችም አሉ። ከዚህ ከፖለቲካ ጋር ተያይዞም የኦነግ ሸኔ ደጋፊ በመሆን በህብረሰብ ውስጥ ትርምስ፣ አሉባልታ ህብረሰቡን የማስጨነቅ የማሰቃያ ድርጊቱ መሆናቸው ተገቢ መልማት ጠርቶ ማስረጃ ተሰምቶባቸው ማደኛ ወጥቶ በፍለጋ ላይ ያለን ዛሬ ሆን በክትትል ላይ የምንገኝ አሁንም ቢሆን የማንኛውም ፀጥታ ሀይል ካገኘ በቁጥጥር ስር ሊያውላቸው ህጋዊ መንገድ ያለ መሆኑ ነው። ከኦነግ ሸኔም ጋር ይሁን ከተለያዩ ድርጊት ግቶች ጋር ተያይዞ ሲፈልጉ የነበሩ ሰዎች ወይም ተጠርጥረው ሲፈልጉ የነበሩት ሰዎች ለመሆናቸው ምን ማረጋገጫ ያገኛቸው በደጃ እየሰበሰብ ነው። ምርመራ ተጀምሯል። እንደዚህ እንደዚህ ፈጽሞ የሚጠረጠሩ ሰዎችም እነሱ ለመሆናቸው አመላካችና ማሰጃ ስላሉ ነው። ጉዳቱ ከደረሰባቸው ሰዎች ሁለቱ በኬሚስ ሆስፒታል ሕክምናቸውን እየተከታተሉ መሆናቸውን፣ ቀሪዎቹ ሁለቱ ግን ቀላል ሕክምና አግኝተው ወደ ቤታቸው መመለሳቸውን ከኃላፊው ማብራሪያ ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። ወደ ተከታዩ ዘገባ እንለፍ። የደቡብ ክልል አዲስ አወቃቀርና ቀጣይ አቅጣጫ ይፋ ከተደረገ በኋላ ራሱን የቻለ ክልል ከመሆን በመለስ ያለውን ማንኛውንም ውሳኔ እንደማይቀበል የወላይታ ዞን አስታውቋል። ከዞኑ ኃላፊዎች ጀምሮ በተለያዩ የማኅበራዊ መገናኛ አውታሮች ላይ በሚሰጡ መግለጫዎችና ቃለ ምልልሶችም የወላይታ ጥያቄ ወላይታ ራሱን ችሎ ክልል እንዲሆን እንጂ ከሌሎች የኦሞቲክ ቤተሰብ አባላት ጋር በአንድ ክልል ለመደራጀት አይደለም ብለዋል። በሌላ በኩል ደግሞ የጋሞ ዳውሮ፣ ወላይታና ጎፋ ተወላጆች በጋራ እንደ መሰረቱት የሚናገሩት የኦሞ ኢትዮጵያ አንድነትና ፍትሕ ማዕከል በሰሜን አሜሪካ አባላት ለአሜሪካ ድምፅ በሰጡት መግለጫ በአሁኑ ሰዓት ወላይታም ሆነ ሌሎች ብሔረሰቦች ራሳቸውን ችለው ክልል የመሆን ጥያቄን የሚያቀርቡበት መንገድ ለግጭት የሚዳርግና ሌሎች የፖለቲካ ፍላጎቶች ላሏቸው ኃይሎች አላማ ማስፈጸሚያነት የሚያገለግል ነው ብለዋል። ጽዮን ግርማ የማዕከሉን ሁለት መሪዎች አነጋግራለች። የኦሞ ኢትዮጵያ አንድነትና ፍትህ ማዕከል ሊቀመንበር አቶ ዳዊት ጋላሶ ከዋሽንግተን ዲሲ፣ የህዝብ ግንኙነት ኃላፊው ሻምበል እንደሻው ኤልታሞ ደግሞ ከላስ ቬጋስ በአንድ የስልክ መስመር ተገኝተው ሀሳባቸውን አካፍለውናል። በመጀመሪያ አቶ ዳዊት የመግለጫቸውን ሀሳብ ያብራራሉ። የክልል ጥያቄ ለምን ቀረበ የሚል ተቃውሞ አይደለም። እኛ የክልል እኙን ጥያቄ አጀማመርና አሁን እየተካሄደ ያለው ሂደት ዓላማ የሳተና በህዝቦች አብሮነትና ለሀገራችን ብልጽግናና እድገት ሳይሆን የጽንፈኞችን ዓላማ ማስፈጸሚያና የለውጥና የዲሞክራሲ ጉዞ መቀልበሻ መሳሪያ ሆኖ ማገልገሉን ስለተረዳን ይህ አግባብ አይደለም ይስተካከል የምል የሚል ማሳሰቢያ ለመስጠት ነው። ሂደቱ በካድሬዎች መመራቱ፣ የስልጣን ጥመኞች በፈለጉት መንገድ ህዝቡን ጠምዝዘው የራሳቸውን አቋም የህዝብ ጥያቄ ያደርገው ማቅረባቸው በየቦታው ካድሬ በመላክ መስበክ፣ ሽማግሌ የተባሉትን በአበል እና በገንዘብ በመግዛት ለአትኚ ቡድን ምስክርነት እንዲሰጡ አዳራሽ በመሙላት አሁን የክልል ጥያቄ እንግ እንዲጦዝ እና በህብረተሰቡ መካከል አለመግባባት እንዲፈጠር እየተሰራ መሆኑን ነው። አቶ ዳዊት፣ አንድ ወደ ቀጥታ ወደ ጉዳያችን እንድንገባ አሁን ይሄ ክሶች ናቸው፣ ሌላ ወገን ላይ የሚቀርቡ ክሶች ናቸው። እንዲያሉ ክሶች ማስረጃ ማምጣትን ይጠይቃሉ። ስለዚህ አሁን እንደገባኝ ከሆነ አሁን የሚነሳው የክልል ጥያቄ አቀራረቡ ትክክል አይደለም የሚል ነው ሀሳቦት እሱ ከሆነ ሀሳቦት እሱ ላይ ንገሩ በጣም ጥሩ ዋናው ጊዜው አቀራረቡ አግባብ ባልሆነ መልኩ እየሄደ ነው አንደኛ መጀመሪያ የኛ የድርጅታችን አቋም ምንድን ነው የህዝብ ውሳኔ ለማሰኘት የሚያስችሉ ፋሲሊቲ ወይም ቅድመ ሁኔታ አልተሟላም ከቀብሌ እስከ ክልል ድረስ ያለው በህዝብ የተመረጠ ትክክለኛ የህዝብ አስተዳደር እስክንመረጥ ድረስ ይሄ ነገር በጥልቀት መታየት አለበት። ህዝብ ሳይታፈን በነፃነት ሀሳቡን የሚገልጽበት አውድ ሊኖር ይገባል። መድረክ ሊመቻች ይገባል። አሁን ያለው የችግር ሂደት ውስጥ ይህን ነገር መወሰኑ ለተጨማሪ አደጋ፣ ለተጨማሪ ጦርነትና እልቂት፣ መፈናቀል ህዝቡን ይዳርጋል። ስለዚህ ጥናት ያስፈልገዋል። ኛ የህዝብ ውሳኔ የሚያሰኙ ጉዳዮች በቅደም ተከተል መታየትና መፈጸም አለባቸው የሚል ነው። ሻምበል በአሁኑ ሰዓት እንግዲህ የክልል እንሁን ጥያቄ ያቀረቡት ዞኖች ወደ አስር ይጠጋሉ፣ አስር ናቸው። ለምክር ቤቱ ለደቡብ ክልል ምክር ቤት ጥያቄ ያቀረቡት። በርሶ በኩል ተቃውሟችሁና የመግለጫው ዓላማ ምንድን ነው? የዞኖቹን የክልል እንሁን ጥያቄ ነው የምትቃወሙት? ይህ እኛ ማህበር የፖለቲካ ድርጅት አይደለም፣ ማንንም አይወግንም፣ ማንንም አይደግፍም። ግን አሁን ክልል ይሁን የሚለው የማሳደሮች ደረጃ የተቋቋመው የአዋሳ ክልል ከሆነ ሌሎችም ከዛ ወጥተው ክልል ለማደራጀት በሚደረገው ሁኔታ በጠቅላይ ሚኒስትሩ ቢሮ የተቋቁሞ በአራት ክልል እንዲዋቀሩ በተደረገ ሁኔታ ላይ ሌሎችስ ሲስማሙ፣ ሌሎች ያልስማማሉ። አሁን ጋሞ፣ ወላይታ፣ ጎፋምና ዳውሮ፣ ደቡብ ኦሞ ጋር አንድ ሆነው ክልል እንዲሆኑ ብሎ ሲሉ፣ አይሆንም ለብቻችን ክልል እንሁን፣ ጋሞም እንደዛ ወላይታም እንደዚህ ብሎ ሲሉ፣ ይሄ መሆን የለበትም። አንድ ብሔረሰብ አንድ ጎሳ ነው፣ የሚያለያይ ነገር የለም። አንድ ናቸው። ይህንን ልዩነታቸውን ጋሞም ወላይታም ትተው ጎፋም ትተው አንድ ይሁኑ። በዚህ ላይ ደግሞ በአዲሱ መዋቅር መሰረት ክልል እንሁን ሲሉ ጋሞ ወላይታ፣ ዳውሮ፣ ጎፋም የራሱ ዞን አለው። ጋሞ ዞን ውስጥ ወላይታ ገብቶ አያዝም። ራሱ ራሱን በራሱ ነው የሚያስተዳድረው። ክልል ግን ለህብረት ሲባል የሚመሰረት ነው። ለዛም ደግሞ ለክልሉ ህግ አውጥተው መታ ደንባ አውጥተው መመስረት ይችላሉ፣ እንዳይጋጩ። ይህም ደግሞ ክልል ስብሰባ በተወሰነ ጊዜ ነው የሚመጣው። ለአዲስ አበባ ለተወካዮች ምክር ቤት እንኳን ቢመረጥ ጋሞም ወላይታም በክልል በዞናቸው ያለው ለራስ ራሳቸው ሰው ነው የሚመርጡት። ስለዚህ ለምንድን ነው የሚጨቃጨቁ? ለምን ልዩነት ይፍጠር? ልዩነት መፍጠር በሂደት ግጭት ያመጣል። በእኛ በጋሙ ብሄረሰብ እንኳን የተጋጨ የተጋደለውን ሄደው ወጣቶች እርምጃ ሊወዝ ሲሉ በኦሮሞ ንብረት ላይ ቄጠማ ይዘው ተንበርክኮ ጸልዮ መልሰዋል። ይህን ደግሞ እኛ እያየን ለምን ቅራኔ ውስጥ ይግባ? አንድ የሆነ ህዝብ ልዩነት የሌለው ህዝብ ወደ አንድነት ይምጣ፣ ቅራኔውን በቀላሉ ይፍቱ። ዘርም በስልጣን ላይ የሚቆይ የለም። ወላይታም ጋሞም ተጋጭቶ ይሄን ያህል ከፍተኛ ችግር የተፈጠረበት ጊዜም የለም። ወደፊትም ደግሞ በመተዳደሪያ ደንብና አምባገነና ስራ ስለተወገደ ያን የሚመጣም ነገር የለም። ወላይታም ጎፋም ደውሮ በመደመር ሁኔታ አንድ ይሁኑ፣ አንድ ላይ ተዋቅሮ አንድ ላይ ይሁኑና በህብረት ይኑሩ። ልዩነት መኖር የለበትም። ይሄ ልዩነት ነገ እንኳን ቢለ በዚህ ምክንያት ተለያየን፣ በዚህ ምክንያት ተለያየን ተብሎ ግጭትና ቂም ተቋጥሮ ለትውልድ መተላለፍ የለበትም። እኛ ለማስታረቅ ነው። አንድ ሆኖ እንዲቀጥሉ ለማድረግ ነው። ቅራኔያቸውን በሰላማዊ መንገድ ሰጥተው አንድ ሆነው እንዲኖሩ ድሮ ወላይታ እና ጋሞ እንደ ቤተሰብ ነው። እንደ ጎሳም እንደ ብሔረሰብም ዝርዝር ውስጥ ብዙ ጊዜ ይፈትያል ብዬ ነው እንጂ እንደ ቤተሰብ ነው የሚቆጠረው። በአሁን በዚህ በሀያ አምስት አመት ውስጥ በተደረገው የክልል ከተሞች ውስጥ ግጭት ውስጥ እስካሁን ሰላማዊ ከተማ ተብላ የምትጠራ አርባ ምንጭና ወላይታ ሶዶ ናቸው። እዛም ደግሞ ወላይታም፣ አርባ ምንጭም፣ ጋሞም፣ ወላይታም፣ ጎፋም፣ ሁሉም ቦታ ሁሉም ኢትዮጵያ ውስጥ ያሉ ብሔረሰቦች አብሮ ነው የሚኖሩት። እስካሁን ምንም አይነት ግጭት የለም። ይሄ ደግሞ ለትልቅ የሰላም ምሳሌ የሆኑ ቦታዎች ናቸው እና እነዚህ አሁኖች ደግሞ ይህንን በሰላማዊ መንገድ መፍታት ይችላሉ። እኛም ደግሞ የሃይማኖት አባቶችም የሀገር ሽማግ ሌሎችም ይሄንን ወደ ግጭት ከመሄድም ከመለያየትም አንድ እንዲያደርጉ እነሱን ለማሳሰብ መንግስትም ደግሞ ይህንን በሰላማዊ መንገድ እንዲፈታ ጥያቄ ለማቅረብ ነው ሀሳባችን። ቀደም ባለው ከቃለ ምልልስ በፊት በነበረው ንግግራችን የኦሞ ኢትዮጵያ አንድነት ፍትህ ማዕከል ከተለያዩ የደቡብ ብሔረሰቦች የተውጣጡ አባላት እንዳሉበት ገልጻችሁልኛል። አቶ ዳዊት ደግሞ እርስዎ የወላይታ ተወላጅ መሆኑን እና አሁን እየቀረበ ያለውን የክልል መሆን ጥያቄ አካሄድ ላይ እንደማይስማሙ ገልጸዋል ተናግረዋል እና አሁንም እሱን እየሰማን ነው። ነገር ግን ክልል የመሆን ጥያቄን የሚያነሱ ዞኖች አመራሮቻቸውም ሆነ በማህበራዊ ሚዲያ ላይ አስተያየት የሚሰጡ ሰዎች የሚያነሱት ሲዳማም ክልል ሆኗል። ከዚህ በፊትም ዘጠኝ የኢትዮጵያ ክልሎች አሉ። አሁን ሲዳማ አስረኛው ነው። ስለዚህ እኛም ክልል የመሆን ህገ መንግስታዊ መብታችን ሊከበር ይገባል ነው እነሱ ከሚያነሱት ሀሳብ አንጻር ወላይታ የክልል ልሁን ጥያቄ ማንሳቱን ምን የተለየ ያደርገዋል? በጣም ጥሩ እኛ ይህን የምናየው ከህገ መንግስቱ ጀምሮ ያሉት ጉዳዮች መሻሻል የሚያስፈልጋቸው፣ ህገ መንግስቱ ስጻፍ ያን አንድነትና የህዝቦችን መቀራረብ ትኩረት አድርጎ ሳይሆን ህዝቦች በተለያየ ስነ ልቦና ተለያይቶ እንዲኖሩ በተለይ አሁን ህገ መንግስት አንቀጽ ሰላሳ ዘጠኝ ላይ ምንድነው ምለው አለምንም ገደብ አንዳች ገደብ መገንጠል ይፈቀዳል፣ ይላል እና ገደብ እንኳን በቤተሰብ አለ፣ በአካባቢ አለ፣ በጎርብትና ገደብ አለ አለ ገደብ የሚለው ነገር ራሱ አጠያቂ ነው። ግን ከታች በኩል ደግሞ እንዴት መገንጠል ይቻላል የሚባሉ ክራይቴሪያዎችንም አስቀምጧል። ስለዚህ ህገ መንግስቱ ራሱ ስጻፍ በጥናት ላይ የተመሰረተ ባለሆኑ መሻሻል ይገባል የሚል ሀሳብ አለን። የስዳማን የጠቀስችው ግን የስዳማን ከደርግ ጀምሮ ለነፃነት ሲታገሉ የነበሩ ኃይላት አሁን ክልል መጠየቃቸው በአግባቡ በኢትዮጵያዊነት ጥላ ስር ሆነን ክልል እንሆናለን ብሎ መጠየቃቸውና ስዳማ ደግሞ ከአማራና ከኦሮሞ ቀጥሎ በደቡብ አካባቢ ከፍተኛ የህዝብ ቁጥር ያለው ብሄረሰብና ሰፊ ይዞታ ያለው አካባቢ ነው። ስለዚህ የስዳማ ክልል ጥያቄ የብዙ ጊዜ ጥያቄ ነው። አሁን በዚህ በለውጥ ጊዜ የመጣ አይደለም። የስዳማ እና የሌሎች አካባቢዎች እና የወላይታ የጋሞና የዳውሮ ለየቅል ነው፣ ይለያያል። ቅድም ሻምበል እንደሻው እንደጠቀሱት ምንድን ነው በአካባቢ ወይም በጂኦግራፊ ብቻ በባህል ብቻ ሳይሆን በደም የተቀላቀሉ ህዝቦች ናቸው። አሁን የወላይታ ህዝብን ብናይ በመላ ኢትዮጵያ ተበትኖ ሰርቶ የሚኖር ህዝብ ነው። አዲስ አበባ ከተማ ውስጥ አማርኛ ከምናገረው ወላይተኛ የምናገርበት፣ ሻሸመኔ እንደዚሁ፣ በተለያዩ የኢትዮጵያ ከተሞች አብዛኛው ወላይታ አለ። ጋሞም እንደዚሁ ጋሞ ውስጥ ደግሞ ቅድም እንደሻ እንዳሉ አርባ ምንጭ ከተማ አብዛኛው የወላይታ ህዝብ አለ። እስከ ሸሌ እስከ ጉማይቤ የሌለበት ጎፋ ውስጥም እንደዚሁ ጋሞችም እንደዚሁ። አሁን ይሄ ህዝብ የስዳማ አይነት አይደለም። የስዳማው ጂኦግራፊካሊም ሰፊ ነው፣ ህዝቡም ከአካባቢው ወጥቶ እንደ አልተሰራጨም። በኢትዮጵያ እውነት ብንናገር አሁን የወላይታ እና የጋሞ የተነሳው በዚህ በአዲሱ የለውጥ ሂደት ላይ የዚህ የአዋሳው ጭፍጨፋ ከተፈጸመ በኋላ ነው ጎልቶ የወጣው። እስከዛ ድረስ ሀያ ሰባት ዓመት እኮ አምሳ ስድስቱን ብሔረሰብ አንድ ላይ ተጨፍልቆ ሲኖር ይኖር አልነበረም? አሁን መቶ መቶ ቤተሰብ እንዲለያይ የሚደረግበት ምክንያቱ እኔ በእኛ በእኛ ድርጅት አቋም ምንድን ነው? ኢትዮጵያዊነትን እና አንድነትን የሚያላላ ነው የበለጠ ግጭት የሚፈጥር ነው ብለን ነው የምናስበው። በሌላ መልኩ አሁን የሚደረገው እንቅስቃሴ በተለይ እጅግ በጣም አግሬሲቭ የሆነ መንገድ መዝጋት ነው። ባንዲራ ማውረድ አለብን፣ የራሳችን ባንዲራ መስቀል አለብን፣ ክልል ምክር ቤት ለቆጣ እንደገና የዞን ምክር ቤት መስራት የለበትም የሚሉ የኢትዮጵያን ሰላምና ዲሞክራሲያዊ ሂደትን የሚያጨናቅፉ መንግስት የማፍረስ አይነት ስራዎች የመሰዳደብ አንዱ ወላይታ ጋር ከመኖር ሰማይና ምድርን ቢሆን ከወላይታ ጋር አልኖርም ይላል። በጠቅላይ ሚኒስትር ፊት ተነስተው አንዱ የጋሞ ካ እንደገና ወላይታ ጋሞ ጋር ከመኖር ይላል። ዳውሮ ከወላይታ ጋር ከመኖር ሂጅ ከፋ ውስጥ ወንዝ ውስጥ ልግባ ይላል። እና እነዚህ አይነት ልክ ህዝብ ከህዝብ ጋር የሚያጋጩ የጥላቻ ንግግሮች በመንግስት ፊት እየተነገሩ ባለበት ጊዜ አሁን አንቺ ለብቻ ክልል ሊሆን ብለሽ ብትፈጥ ወይም መንግስት ቢፈቅድ ነገር ላይ ታከ ያለበት ይፈናቀላል። ለምን እንዲህ ብለህ ጠልተህ እሄዳለሁ እና ውጣ ነው የሚባለው። አድማጮች የኦሞ ኢትዮጵያ አንድነትና ፍትህ ማዕከል ሊቀመንበር አቶ ዳዊት ጋላሶና የህዝብ ግንኙነት ኃላፊው ሻምበል እንደሻው ኢልታሞ ጋር የተደረገው ቃለ ምልልስ አልተጠናቀቀም። የሰማችኋቸውን ስጋቶች ያጋሩበትና የመፍትሄ ሀሳብ የጠቀሙበትን ሁለተኛ ክፍል ቃለ ምልልስ በነገው ምሽት ይዤ እመለሳለሁ። አመሰግናለሁ ጽዮን። ተከታዩ ዘገባ ወደ አሜሪካ ይወስደናል። ጥቁሩ አሜሪካዊ ጆርጅ ፍሎይድ ሚኔሶታ ግዛት ውስጥ በፖሊስ ቁጥጥር ስር እንዳለ በመሞቱ ምክንያት በጥቁር አሜሪካውያን ላይ ያለውን አያያዝ እና አመለካከት በመቃወም የሚካሄዱት ሰልፎች እንደ ቀጠሉ ናቸው። በሀገሪቱ በብዙዎች ዘንድ የዘረኝነት ተምሳሌ ተደርገው የሚታዩ የባርነት ስርዓት እንዲቀጥል የተዋጉ በርካታ የኮንፌዴሬት አሜሪካ የጦር አዛዦችና መሪዎች ሀውልቶች በተቃውሞ ሰልፈኞቹ ተነቅለው ተጥለዋል ወይም ጉዳት ደርሶባቸዋል። ሪፖርተራችን ማርያማ ዲያሎ ያጠናቀረችው ዘገባ ዝርዝሩን ይዟል። አዳነች ፍሳይ አቀርበዋለች። ሪችመንድ፣ ቨርጂኒያ በተካሄደው የተቃውሞ ሰልፍ በአሜሪካ የኮንፌዴሬሽን ስርዓትንና ባርነት እንዳይጠፋ ይደረግ የነበረውን ውጊያ ደጋፊ የነበሩት ሰዎች ሐውልቶች እንዲፈርሱ ጠየቁ። በሃዋርድ ዩኒቨርሲቲ የሚሰሩት ዶክተር ሎፔዝ ማቲው ያብራራሉ። The fact that it's been over almost 200 years since the end of slavery, and we're still dealing with racism, we're still dealing with police brutality. <laughs> <laughs> ያለፈው ዘመን ተምሳሌቶች ናቸው። ያለፈውን የሀገሪቱ የደቡብ ክፍል እምነትን የሚወክሉ ናቸው። በርካታ የኮንፌዴሬት ሐውልቶች መሰራት የጀመሩት እንደ አውሮፓ አቆጣጠር ከ1880 እስከ 1890 ዓ ም በነበረው ጊዜ መሆኑን በፐንሲልቬኒያ የአርት አካዳሚ የሚያስተምሩት ፕሮፌሰር ሴራ ቤተም ገልጸዋል። Almost every Southern county has a Confederate monument on the courthouse lawn. When you think about the history of lynching, that's the place where often a victim is kidnapped from. Um, ከሞላ ጎደል በሁሉም የደቡብ ክፍል ወረዳዎች የፍርድ ቤት ግቢ ላይ የኮንፌዴሬት ሐውልት አለ። በጥቁር አሜሪካውያን ላይ በደቦ የመግደል ተግባር ይፈጸም የነበረው የተጠለፉ ጥቁር አሜሪካውያን ወደ ፍርድ ቤቶቹ ተወስደው የውሸት ፍርድ ከተሰጠባቸው በኋላ ነበር። እነዚህ ሐውልቶች ታዲያ መንግስታዊ እውቅና ያገኙ የነጮች የበላይነት ምልክቶች ተደርገው ነው ሊታዩ የሚችሉት። ዋሽንግተን ዲሲ የነበረው አልበርት ፓይክ የተባለ የኮንፌዴሬት ጀነራል ሐውልት በተቃውሞ ሰልፈኞቹ ሲፈርስ ሰልፈኞቹ በደስታ ሲፈነድቁ ታይተዋል። ባለፈው እሁድ ደግሞ ራሊ ሰሜን ካሮላይና ላይ በተቃውሞ ሰልፈኞቹ የተጀመረውን የኮንፌዴሬት ሐውልት የማፍረስ ተግባርን ባለሥልጣኖቹ ሲጨርሱት ሰዎች ደስታቸውን ሲገልጹ ታይተዋል። ዲካትር ጆርጂያ ላይም የነጮች የበላይነት ምልክት ተደርጎ ይታይ የነበረ ሐውልት እንዲፈርስ አንድ ዳኛ አዘዋል። አሁንም የደስታ ስሜት ተሰምቷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኮንፌዴሬት ተምሳሌት የሆኑትን ሐውልቶች ያፈረሱት አክቲቪስቶችን ነቅፈዋል። በትክክል ማሰብ የማይችሉ ግራ ዘመም ስብስቦች ታሪካችንን እያበላሹና ውብ የሆኑ ሐውልቶቻችንን እያፈረሱ ነው። በዩናይትድ ስቴትስ ምክር ቤት ህንፃ ያሉት የኮንፌዴሬት ሐውልቶች እንዲፈርሱ የሕግ መወሰኛ ምክር ቤት ዲሞክራት አባላት ኮሪ ቡከርስ እና ቻርልስ ሹመር ባለፈው ሳምንት ያቀረቡትን ሀሳብ ሪፑብሊካዊ ሮይ ፕላንት አስቆሙት። አሜሪካ ውስጥ እንደ አውሮፓ አቆጣጠር በ1860ዎቹ ዓመታት በተካሄደው የእርስ በርስ ጦርነት ወቅት ቢያንስ አስራ ሁለት ሰዎች ሐውልቶች በዩናይትድ ስቴትስ የምክር ቤት ህንፃ ውስጥ የክብር ቦታ አግኝተዋል። አመሰግናለሁ አዳነች። የመጽሔቱ ክፍለ ጊዜ ተጠናቀቀ። ዝግጅታችን ይቀጥላል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር በኢንስታግራም፣ በዩቲዩብ ቪኦኤ አምሐሪክ ብላችሁ ተከተሉን፣ አድምጡን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ኤች ኦ አር ኤን ዶት ኤም ኦ ቢ አይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማዳመጥ መመልከት፣ መሳተፍም ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጂት ታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም አስተናጋጃችሁ ሰሎሞን አባተ። ከየመኖሪያችን እየሰራን ነው፣ ይህን ዝግጅት እናንተ ዘንድ እያደረሰን ያለ ነው። አብራችሁን ቆዩ። ተቋርጦ የነበረው የኢትዮጵያ የሱዳን እና የግብጽ የሕዳሴ ግድብ ድርድር ሰሞኑን አንሰራርቶ የውሃ ሚኒስትሮቹ ሲነጋገሩበት ሰንብተዋል። ቴክኒካዊ በሆኑ ጉዳዮች መግባባት ላይ የተደረሰ ቢመስልም ስምምነቶቹን በሕግ ማዕቀፍ ለማሰር የሚያስችል መግባባት ግን ገና እንደሌለ የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ለመንግስት መገናኛ ብዙሀን ሰሞኑን ተናግረዋል። ድርድሩ እንደገና ሊጀመር ፍንጭ መታየቱን በአዲስ አበባ ዩኒቨርሲቲ የጂኦ ፖለቲክስና የአፍሪካ ጥናት መምህርና ተመራማሪ ፕሮፌሰር ተስፋ የታፈሰ በመገናኛ ብዙሀን ያሰፈሩትን ጽሁፍ በምን ተራስ ቪኦኤ ያነጋግሯቸው ቀደም ሲል የመጀመሪያው ክፍል ተደምጧል። መለስካቸው አመሀ ነው ያነጋገራቸው። ካቀረበላቸው ጥያቄዎች አንዱ ፕሮፌሰር ተስፋዬ ይህ ድርድር ከታላቁ ህዳሴ ግድብ ውጭ እንዳይወጣ ይፈራሉ። ድርድሩ በዚህ ዙሪያ ብቻ እንዲያተኩርና እንዲያበቃ ነው የሚፈልጉት። ለምን? በዚህ የውይይቱ የመጨረሻ ክፍል ፕሮፌሰር ተስፋዬ ይመልሳሉ። አዎ ዘፍጹም ከአንድ ወንዝ ላይ አባይን የሚያገለግል ወንዝ ላይ አንድ ፕሮጀክት ብቻ ነው ያለ አሁን የምናውራው ታላቁ የኢትዮጵያ ህዳሴ ግድብ ማለት ነው። ስለ እሱ ብቻ ነው መጨረስ ያለብን እንጂ ስለ ሌሎች ከዛ ከወደ ላይ ያሉ ፕሮጀክቶች ወደፊት ኢትዮጵያ የምታሰባቸው ወይም በአጠቃላይ ስለ ናያር ስምምነት በፍጹም መሆን የለበትም። እኒህ ሰዎች በእንዲ እንዲያዙረው ወደ ስምምነት ድሮ ሱዳንን እንዳደረጓት ሺ ዘጠኝ መቶ ሃምሳ ዘጠኝ ዓመተ ምህረት ላይ እንዳደረጓት ወዲያ ወዲያ አድርገው በጣም ትንሽ የተሰጠው ስምምነት የሚል ነገር እንዳመጡ አሁን እኛንም ወደዛ አይነት ነገር እንዳይጎቱትን ከፍተኛ ጥንቃቄ ማድረግ አለብን። ምክንያቱም አሜሪካኖቹ በፈረንጆቹ ሺ ዘጠኝ መቶ ስልሳዎች ውስጥ ጥናት ላይ አራት ሳይቶችን አይዴንቲፋይ አድርገዋል። የመስኖና የሀይል በአባይ ላይ ብቻ እና ይሄ መንዲያ፣ መንዲዳ፣ ካራዶቤ እና አንዱ ቦርደር ብለው ያወጡት ነው። ቦርደር ማለት አሁን ጉባ ያለበት ጉባ ማለት ቦርደር ነው። አሜሪካኖቹ አይዴንቲፋይ አደረጉ። እኛ አሁን ሌሎች ሶስት ፕሮጀክቶችም አሉ አይዴንቲፋይ ወደፊት መሰራት ያለባቸው ስለዚህ፣ እነኝህ ሙሉ ሊቆልፍ ስለሚችል ይሄ ውሀ ሙሌቱ ላይ መልካም ያቸው መሆን ያለበት ከዛ በኋላ ይሄ ኢትዮጵያ ችግር ለማለት ነው። እና ይህን ነው ለማስጠንቀቅ ታላቅ ሕዳሴ ግድብ ተጠናቅቆ በሚመረቅበት ጊዜ ሰዎች መጠራት አለባቸው ብለዋል። ከእነሱም ሁለቱን የጠቀሱት ሬቨረንድ ጄሲ ጃክሰንን እና ፕሮፌሰር አልማርያምን ነው። ሌሎቹ ምንነው ተዋቸው ቶ አይደለም ሌሎቹ ያው የሚታወቁ ናቸው ዋይ ይችላሉ እነህ ሰዎች ፓርቲኩለርሊ እነህ ሰዎች ላይ ያተኮርኩት ለምንድን ነው ያው የሲ ጃክሰን ያው የእሳቸው ተዋጽኦ በኢትዮጵያ መቼም የሚረሳ አይደለም በታሪክ የሚረሳ አይደለም ምክንያቱም በፕሮፓጋንዳ አለም ተደናቁሮ እንዲ ልክ ነች ኢትዮጵያ ልክ አደለች የሚሉበት ደረጃ በደረሰበት ላይ ወይ ሰዎች ምክንያቱም የፕሮፓጋንዳቸውን እስኪል ኢትዮጵያ አጠገባቸው ማደርስ የግብጾች ነው። የግብጾችን ፕሮፓጋንዳ ስኪል በጣም ከፍ ያለው ግብጾች ውሸትን እውነት አድርገ መቀር ችል እስኪ ስኪል ሆኖ አላቸው፣ ጥበብ አላቸው። እና ይሄ ባለበት ሁኔታ ላይ እንደዚህ አይነት ሰዎች እውነታውን አውጥተው እንዲህ አይነት ድጋፍ ሲሰጡን እነ ሪቨን መቁረጥ ሳይሆን እንደ ሌላም

ህዝባቸው ጋንን በደብዳቤ ሲያወጡ የመለሱት መልስ ለታሪክ የሚቀመጥ ቤት የምናምን ዲፕሎማሲ የሚል ብሎጋቸው ገብተህ ብታየው ብዙ አመታት አሜሪካን ሀገር ስለኖሩ የአሜሪካን የውስጥ አሰራር በጣም የሚያምሱ ናቸው። ሎየር ናቸው። ፖለቲካ ስንሰው ናቸው እና ያንን በድኛ በሁኔታ ሆር በሆነ ሁኔታ ነው ስለ ትሬዥሪው ስለ ስቴት ዲፓርትመንት እንዴት ፈንክሽን እንደሚያደርግ እንዴት አድርገው የኢትዮጵያንም ስልክ ከምዝዘው በግብጽ እጅ ለመጣል እንከሞከሩ ምናምን ጉደኛ የሆነ ጉደኛ የሆነ መጣጥፍ ሁለት ፓርት አሳትመዋል። ያላነበቡትም ሰዎች አልማርያም ኮመንተሪ ነው። ከዚህ በኋላ የናይልን የስምምነት የትብብር ማዕቀፍ ጠቅሰዋል። በዚህ ረገድ ዲፕሎማሲያችንን በዛ በኩል መምራት ያስፈልጋል የሚል ፍንጭም ይሰጣሉ ዲፕሎማሲን ይሄ ግብፅን የበለጠ ተቀባይ ወደሆነ መንገድ መስመር ሊያመጣት ይችላል ብለው ነው የሚያስቡት። ይሄ ለብዙ ዘመናት የተቀመጠ ነው። የናይል ትብብር ማዕቀፍ ይባላል ይባላል ወይም ናይል ቤዝን ኮኦፐሬቲቭ ፍሬምወርክ አግሪመንት ይሉታል። በምህጻረ ቃልም ሴፌ ይባላል። ሴፌው በጣም ብዙ የተለፈው ብዙቶን ለማናገር ከአስር አመታት በላይ ነው የተለያዩ ነ በሙሉ የናይል ቤዝን ሀገሮች አስራ አንዱም አስሩም አስራ አንዱ አስራ አንድ ያን ጊዜ እንግዲህ ደቡብ ሱዳን ሳትጨመር ሁሉም ወኪሎቻቸውን አሳትፎ ፓነል ኦፍ ኤክስፐርት የሚባሉትን ብዙ ብዙ ጊዜ ብዙ ሀብት የፈሰሰበት ዶክመንት ነው። እንግዲህ ምንድን ነው ናይል ያለመታደል ሆኖ የራሱ የሆነ ሕጋዊና ተቋማዊ ወርክ የለውም የለውም። እና ሌሎቹ አሁን አላቸው። እኔም ብለህ እነ ሚኮንግን ብትወስደው የሴኔጋልን ሪቨር ቤዝን ብትወስደው ኮሎራዶን ብትወስዳቸው ሁሉም ስምምነት አላቸው። እነ ራይን ጀርመኒ ሁሉም አላቸው። እና ይህንን እንዲኖረን ነበረ ጥረቱ የተደረገው። ከአስር አመታት በላይ ፈጅቷል። መጨረሻ ላይ ዶክመንቱ ዶክመንቱ መችን በጣም በሚገርም ሁኔታ ስብሰባ ይሰበሰባሉ። አንዱ ሪዘርቬሽን ያሳያል፣ እንደገና ሪቫይ ሆና ላይ ሌላው ሪዘርቬሽን፣ እንዲህ እያለ እያለ ሄዱ። መጨረሻ ላይ ሁሉ ነገር ካለቀ በኋላ፣ በጣም በሚያሳዝን ሁኔታ ሁሉሉ ነገር አልቆ እንቴቤ ባለው ናይል ሴክሬታሪያት ናይል ቤዚን ኢንሼቲቭ ዋና ጽህፈት ቤት ዶክመንቱ ተቀምጦ ፊርማ ሲጠባበቅ ሁለቱ ሀገሮች በሚያሳዝን ሁኔታ ወጡ። ግብፅና ሱዳን፣ ግብፅና ሱዳን ወጡ። ስድስት ሀገሮች ፈረሙ። ለነገሩ በህጉ መሰረት ሁለት ሶስተኛ ሀገሮች ከፈረሙ ህግ ይሆናል ተግባራዊ ይሆናል። በዛ ላይ ተመስርቶ ደግሞ የናይል ቤዝን የናይል ተፋሰስ ኮሚሽን ማቋቋም ይቻላል እና አሁን ያ እንዳይሆን ምን ተደረገ? አሁን ስድስቱ ፈረሙ፣ ግን ስድስቱን በፓርላማ ማጸደቅ አለባቸው። በፓርላማ ካላጸደቁት የራቲፊኬሽን የሚባለው ነገር አይመጣም እና አራቱ አሁን ኢትዮጵያ፣ ታንዛኒያ፣ ዩጋንዳ እና ሩዋንዳ በፓርላማዎቻቸው ተጸድቀዋል። አሁን ከፈረሙ በኋላ እስካሁን ያላ ጸደቁት ኬንያና ብሩንዲ ናቸው እና አሁን ለዛ ነው እዛ ላይ እንግዲህ ሁለቱን ሀገሮች ሎቢ ተደርጎ ለእነሱም ጥቅም እንደሆነ ያቁታ ያሉቻ በተለያየ ምክንያት እንግዲህ ማለት ያቀረቡት ማለት ይቻላል እነኝም ሁለት ሀገሮች አሁን ዶንክ የቡሩንዲ ምርጫ ተካሂዶ ሌላ ፕሬዚደንት መጥቷል። ማጸደቅ ነው። ከዛ ስድስት ስለሚሞላ በቃ ህግ ይሆናል ማለት ነው። ህግ ይሆናል። ከዛ በኋላ አሁን ይሄ ናይል ቤዝን ኢኒሺየቲቭ የሚባለው ጊዜያዊ መስሪያ ቤት ነው። ልክ እሱ አሁን በናይል ቤዝን ኮሚሽን ይጠቃል ማለት ነው። ኮሚሽን ይቋቋማል። ከዛ በኋላ ስለ ውሃ ክፍል ስል ስለተለያዩ ነገሮች ስላለው ይሄ ሁለት ሀገሮች መፋጠት ሁለት ሀገሮች አንዱ መፎከር አንደኛው ጦርነት ከፍት ባህለሁ እንዲ ያደርጋሉ የሚለው ነገር ሁሉ ይቀር ይቀርና ሁሉ ነገር በዛ በኩል ቻነል እንዲሆን ይሆናል ማለት ነው። ምክንያቱም የህግ መዋቅሮ አለ፣ ተቋማዊ መዋቅሮ አለ። በዛ ስር ነው ምትሄደው። ለዚህ ነው ወደፊትም አሁን ቀጥላ ኢትዮጵያ ለምሳሌ የሆነ ቦታ ወደ ላይ አንድ ግድብ ልስራ ብትል ቀጥታ ከግብጽ ጋር የሚያፋጣት ነገር የለም። እንግዲህ ግብጽ ያ ነገሩ የለችበትም። እንግዲህ ወደፊት ትኖርባቸ ትኖርበታለች በሚል አሳምሽን ያን ጊዜ ወደ እንቴቤ ነው የምታመለክተው። እንቴቤ ብቻ ተኑና ኮሚሽኑ ያጠናና ጓሄድ ይልሃል። እንዲ እንዲሆን ነው። በጣም አመሰግናለሁ ፕሮፌሰር ተስፋዬ ተፈሰ ስለሰጡኝ ጊዜ። እኔም እናንተን ቪኦኤን በጣም አመሰግናቸዋል። አመሰግናለሁ መለስካቸውንም ፕሮፌሰር ተስፋዬ ታፈሰንም። ወደ ተከታዩ ዝግጅት እንለፍ። ሐኪሙን ይጠይቁ ለኮቪድ-19 ሕክምና በተወሰነ ደረጃ እንዲውሉ ቀደም ሲል ልዩ ፍቃድ ሰጥቶባቸው የነበሩ መድኃኒቶችን ፍቃድ የዩናይትድ ስቴትስ የፌዴራል የምግብና መድኃኒት አስተዳደር አንስቷል። ከመድኃኒት ቅመማና አጠቃቀም ባለሙያ ጋር የተካሄደ ቃለ ምልልስ ነው ዛሬ ሐኪሙን ይጠይቁ ይዞ የቀረበው። መድኃኒቶቹ የተለየ ትኩረት ስበው የነበሩና ውዝግብም ያልተለያቸው ናቸው። ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የኮሌጅ ኦፍ ፋርማሲ ምክትል ሊቀመንበር ናቸው። የሐኪሙን ይጠይቁ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ብስራትን ያወያየው ባለፈው ሳምንት ካቆሙበት ይነሳል። ፕሮፌሰር ብስራት ኃይለ መስቀል በድጋሚ አግኝተነዋል። ጊዜው አመሰግናለሁ። እኔም አመሰግናለሁ አሉላ። ኮቪድ አስራ ዘጠኝን የሚመለከቱ የህክምና ተስፋዎችን እና ፈተናዎችን የሚዳስሱ ጉዳዮች መላልሰው ብቅ ባሉ ቁጥር ሙያዊ ትንታኔ ሊሰጡን እንጋብዞታለን። ዛሬም አንድ ትልቅ ዜና የዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር ጸረቃል ኤፍዲኤ ከዚህ ቀደም ለረጅም ዓመታት የሚታወቁትን ክሎሮኪን እና ሃይድሮክሲ ክሎሮኪን የተባሉ የወባ መድኃኒቶች ለኮቪድ አስራ ዘጠኝ በሆስፒታሎች ውስጥ በሙከራ ደረጃ ለጥቅም እንዲውሉ ፈቅዶ የነበረውን ስቧል። በትናንትና ዋለት ወይንም ያን ፍቃድ ሰርዘዋል። ብዙም ያወዛገበ ብዙም ተስፋ የሰጠ ብዙም ያነጋገረ ጉዳይ ነው የዚህ የወባ መድኃኒቶች ለኮቪድ አስራዘጠኝ ሕክምና ይውላሉ የሚለው ጉዳይ እና እርስዎ እስከተረዱ ድረስ ለምን ተሰረዘ? ምንድን ነው ለዚህ መሰረቱ? ምናልባት ወደኋላ ተመልሰን በጥቅም ተስፋ የተደረገበትንም ሁኔታ እንመለከታለን። ጥሩ ነው። አሁ ይሄ ትላንትና ነው አናውንስ የተደረገው። ሃይድሮክሲ ክሎሮኩዊን ኢትዮጵያ ውስጥ የለም። የሱ የመጀመሪያው ፓረንት ኬሚካል ነው ያለው ግን ተመሳሳይነት ስላላቸው ኢትዮጵያም ክሎሮኩዊንን የመጠቀም አዝማሚያ መጠው ነበረ፣ በነበረው ዴታ ምክንያት እንግዲህ ትላንትና የመጣው ምንድን ነው? ያኔ ከተፈቀደ ጀምሮ እየተጠና ነበረ። ጥናቱ የተደረገው ከታህሳስ በኢሮፓን አቆጣጠር እስከ ኤፕሪል አስራ አራት ድረስ የተኙ በሽተኞች ኦልሞስት መቶ ሺህ በሽተኞች ተጠንተዋል። ትቤ ግዛት ዘጠና ስድስት ሺህ በሽተኞች ተጠንተዋል። አራት ግሩፕ ከፍለው ነው ያዩቸው አንደኛ ክሎሮኩዊን ብቻ የወሰዱ፣ ሁለተኛ ክሎሮኩዊንና ኤዚትሮማይሲን የሚባለውን አንቲባዮቲክ የወሰዱ፣ ሶስተኛ ሃይድሮክሲ ክሎሮኩዊን ብቻ የወሰዱ፣ ከዛ ደግሞ ሃይድሮክሲ ክሎሮኩዊን ከአንቲባዮቲኩ ጋር ከኤዚትሮማይሲን ጋር የወሰዱ እና አምስተኛው ግሩፕ ምንም ያልወሰዱ ኮንትሮል ግሩፕ የምንላቸው ነው። የተጠናው ብዙዎቹ ኖርዝ አሜሪካ ውስጥ ቢሆን ዩሮፕ ውስጥ ተጠንቷል። ኤዥያ ውስጥ ያሉ በሽተኞች፣ አፍሪካ ውስጥ፣ ሳውዝ አሜሪካና አውስትራሊያ እነዚህ ሁሉ በዚህ ስተዲ ውስጥ ተጠቃለዋል። ወደ ስድስት መቶ ሰባ አንድ ሆስፒታሎች ተጠቃለዋል እዚህ ውስጥ። አማካይ እድሜያቸው የእነዚህ በሽተኞች ሀምሳ ሶስት ዓመት ሀምሳ አራት ዓመታቸው ነው። ከዚህ ውስጥ ኦልሞስት ግማሽ አርባ ስድስት የሚሆኑት ሴቶች ናቸው። ሶ በኤትኒሲቲ ያየቸው እንደሆነ አብዛኞቹ ኦልሞስት ሲክስቲ ሲክስ ሁለት ሶስተኞቹ ነጮች ሲሆኑ ኤዥያኖች አሉ፣ ብላክ ፔሽንት አሉ፣ ሂስፓኒክ ፔሽንት አሉ። እንግዲህ ያየኸው እንደሆነ በጣም አጠቃላይ የሆነ ጥናት ነው፣ ትልቅ ጥናት ስድስት ሀገሮች ውስጥ የተካሄደ ነው። ከሁሉም ኤትኒሲቲ ግሩፕ አላቸው። ግን ኦንሊ ዲፍረንስ ምንድን ነው? ኦብዘርቬሽናል ነው። እንግዲህ ኦብዘርቬሽን ምንድን ነው? ክትትል ማለት ነው። ክትትል ነው እንጂ ዋናው እንደ ደብል ብላይንድ ኮንትሮልድ ስተዲ ሳይሆን ኦልሬዲ ያለውን ነገር ነው እየተከታተሉ እነዚህን ሰዎች የተሰጣቸውን ሰዎች የተከታተሉ ውጤታቸውን ነው ያጠኑት። እና በሱ አንዳንድ ሳይንቲስቶች ጥያቄ ምልክት አርገውበታል። ግን ኦልሞስት መቶ ሺህ ሰው ነው የተጠናው። ትልቅ ቁጥር ነው በጣም ትልቅ ቁጥር ነው። እና አለም ላይ ነው ጠቅላላ የተጠናው ማለት ትችላለ። ሁሉንም የሚያቅፍ አይነት ጥናት ነው። መልካም ፕሮፌሰር ብስራት ለመሆኑ ጥናቱ በተጨባጭ ምን አመላከተ? ከዚህ ቀደም በአንዳንዶች ዘንድ ገዘፍ ያለ ተስፋ እስኪጥሉበት ድረስ ያደረሰ ለዩናይትድ ስቴትሱም የምግብና መድኃኒቶች አስተዳደር ሳይንስን መሰረት አድርጎ ከውሳኔ ለሚደርሰው ተቋም በጽኑ ለታመሙና በሆስፒታል የሚገኙ አንዳንድ ሕሙማን በጥንቃቄም ቢሆን ይረዳ ይሆናል የሚል ተስፋ አሳድሮ የነበረውን ዛሬ ከጥቅሙ ይልቁንም ጉዳቱ ያመዝናል ያስባሉት የምርምር የጥናት ውጤቶች ምንድን ናቸው? ዋናው ውጤቱ ሁለት ነገር ነበር። ከሞት ይድናሉ ወይ? ሌላው ደግሞ ሳይድ ኢፌክት ወይም አላስፈላጊ የሆነ የጤና ጉዳት ይደርስባቸዋል ወይ ነው። የሚያሳዝነው ነገር በሁሉም ግሩፕ ክሎሮኩንም ሃይድሮክሲ ክሎሮኩንም ለብቻውም ይሁን ወይም ከአንቲባዮቲክ የወሰዱ በአጠቃላይ ሀያ በመቶ ሲሞቱ፣ ምንም መድኃኒት ያልወሰዱት ግን አስር በመቶ ብቻ ነው። ያልወሰዱት ይሻላል። በንጽጽር ከሁሉ ሞር ገደል ሞር ሰዎች ሞቱ በመሰጠታቸው ምክንያት ከሁሉ ደግሞ ዘሀያስ ከፍተኛ ሞት ደግሞ የታየው ሃይድሮክሲ ክሎሮኩዊን ከአንቲባዮቲኩ ጋራ ከማክሮላይዱ ጋር ሲሰጥ ነው። የዚትሮማይሲን ጋርዋያን መድኃኒት ጋር ሲወስዱ አምስት ፐርሰንት ማለት ከአራት ሰው አንድ ሰው ገደልን ተጨማሪ ማለት ነው። አራት ሰው ሊድን የሚችለው ሲኖር አንድ ሰው ገደልን ማለት ነው ሶ ይሄ አንዱ ነው። ወይም በመሞት በሁለተኛ ደግሞ ያዩት ነገር አላስፈላጊ ሳይድ ኢፌክት ይኖራል አይኖርም? ነው አምስት ጊዜ እጥፍ የልብ በሽታን እንዲያመጣባቸው ሆኗል። ይሄን በሽታ ይሄን መድኃኒት የወሰዱ ሰዎች ልባቸው በጣም በመምታት አሪትሚያ እንለዋለን። ያ ነው የመጣ ነው። ሌላው ሶስተኛው ያገኙት ነገር ምንድን ነው? አትሊስት አሁን ይሄ ሪምዴሲቪር የሚባለው እሱ ብቻ ነው አሁን ለኢመርጀንሲ የተፈቀደው መድኃኒት አሁን አዲስ ታይም ማለት ነው ሃይድሮክሲ ክሎሮኩዊን ስለተነሳ ፈቃዱ ስለተነሳ ከሱ ጋራ ይጋጫል የዛን ዚ ሬምዴሲቪሪን የመስራት አቅም ይቀንሰዋል ሶስተኛ ይሄ ዚትሮማይሲን አንቲባዮቲኩ ለብዙ በሽታዎች እንጠቀመናለን። ኒሞኒያ እንጠቀመለ፣ በጣም ለብዙ በሽተኞች ጠቀ- ከእሱ መድኃኒት ጋራ ሲቀላቀል የልብ በሽታው እጥፍ ስለሚሆን እሱንም መድኃኒት መስጠት አንችልም ማለት ነው። ሰዎች ሃይድሮክሲክሎሮኩዊን ሲወስዱ እና ይሄ ነው እንግዲህ። መልካም ፕሮፌሰር ብስራት እስኪ አሁን ደግሞ ወደ መነሻው ወደ መሰረቱ እንሄድ። ገና ከመነሻው ምንም ምርጫ በሌለበት በተወሰነ ደረጃም ቢሆን እነኚህ መድኃኒቶች ሊረዱ ይችላሉ የሚለውን ግምት ተስፋ እንዲያሳድር መሰረቱ ምን ነበረ? ያን ውሳኔ ለመውሰድ ሲነሱ በተለይም ደግሞ የዩናይት ስቴትስ የምግብና የመድኃኒቶች አስተዳደር ልዩ ሁኔታ ጋራ በሙከራም ቢሆን በሆስፒታሎች ውስጥ ለጥቅም እንዲውል ሲፈቅድ ምንድን ነበር መነሻው? የተከበራችሁ አድማጮች ፕሮፌሰር ብስራት ኃይለ መስቀል ካሉላ ጋር የጀመሩት ውይይት አልተቋጨም። ሙሉ ቃለ ምልልሳቸውንም በዌብ ሳይታችን እና በፌስቡክ ገጻችን እናኖራለን። ለአሁኑ ግን ፕሮፌሰር ብስራትን አመሰግናለሁ፣ እንዲሁም አሉላል። ዝግጅታችን ወደ መጠናቀቁ ነው። ከመሰነ ባበታችን በፊት አጠር አጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር ሰላሳ አራት ብር ከ 19 ሳንቲም መንዘሩን አንዳንድ ዓለም አቀፍ የገንዘብ ሰንጠረዦች ያሳያሉ። የኢትዮጵያ ብሔራዊ ባንክ ዌብሳይቱን ካደሰ አስር ቀናት በማለፋቸው ምክንያት የባንኩን ትክክለኛ የባንኮች ምንዛሪ ተመን ማወቅ አልቻልኩም። አንዳንድ ሰንጠረዦች ደግሞ ምንዛሪው አንድ የዩናይትድ ስቴትስ ዶላር 34 ብር ከ33 ሳንቲም መሆኑን ያሳያሉ። ነገ ረቡዕ ሰኔ 17 2012 ዓ ም አዲስ አበባ ከፊል ዝናባማ እንደምትሆን ከኢትዮጵያ ሜቴዎሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ከፍተኛ ሙቀቷ የከተማይቱ 20 ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። የሀገሪቱ ብዙ አካባቢዎችም እርጥበት እንዳላቸውና ዝናብም እንደሚያገኙ ትንበያዎቹ ያሳያሉ። በኢትዮጵያ ከፍተኛው የሰመራ ከፍተኛ አርባ ሶስት ዲግሪ ሴልሽየስ ሲሆን ዝቅተኛው የአዲግራት ስድስት ና የደብረ ብርሃን ሰባት ዲግሪ ሴልሽየስ ናቸው። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዛሬ ያወጣው ትንበያ ነው። ኢትዮሜት ዳት ጂኦቪ ዳት ኢቲ ብትገቡ ከ ሰላሳ ሁለት የተለያዩ የኢትዮጵያ ጣቢያዎች የተሰባሰቡ መረጃዎችና የሶስት ቀናት ትንበያዎችን ታገኛላችሁ። በመጨረሻም አንዳንድ ወደ ታሪክ መዝገብ መለስ ብለን ስናይ እለቱን ለማስታወስ ያህል በዓለም እጅግ አሮጌው ፓርላማ የአይስላንዱ አልቲንግ ዛሬ ልክ አንድ ሺህ ዘጠና ዓመት ሞላው። ኳኳ ኳኳ ከዚች ምድራችን ውጪ ሰው ወይም ሌላ አሳቢና ተናጋሪ ፍጡር አለ ይሆን? የሰው ልጅ የመጀመሪያውን መልእክት ከመሬታችን ለክፍቱ ሁለንተና እኛ እዚህ አለን አላችሁ ሲል ልክ የዛሬ 46 ዓመት ዛሬ ልኳል። ህዋ ውስጥ መልእክቱን ያገኘው ይኖሩ ይሆን? እስከ ዛሬ መልስ አልመጣም። የመጀመሪያው የእንግሊዝኛ መጻፊያ መኪና ወይም ታይፕራይተር የእውቅና የምስክር ወረቀት የተሰጠው ልክ የዛሬ 152 ዓመት ነበር። ፈጣሪው አሜሪካዊ የጋዜጣ አዘጋጅ ክሪስቶፈር ላታም ሾልስ ነው። ኪዌርቲ ኪቦርድ እየተባለ ዛሬም የሚሰራበት የእንግሊዝኛ ፊደሎች አደራደር ክሪስቶፈር ሾልስ ነው የነደፈው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አብሮኛ ያለው ፕሮዲውሰሩ ንጉሱ ታምሬና እኔም አስተናጋጃችሁ ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። በደህና ደሩ።